የዲደብልዩ ዜና ጤና ይስጥልኛ አድማጮች በቅድሚያ ርስተ ዜናው እንሆ ጠቅላይ ሚኒስትር አብይ አህመድ የመስኖና ቆላማ አካባቢ ሚኒስትሯ አይሻ መሐመድን የመከላከያ ሚኒስትር አድርገው ሾሙ በነ ቀሲስ በላይ መኮንን ላይ የቀረበውን ክስ ዛሬ ያስቻለው ችሎት ተከሳሾች አሁንም በፖሊስ ጣቢያ እንዲቆዩ ወሰነ በኪንሻሳ ትናንት በተካሄደው የመፈንቅለ መንግስት ሙከራ የውጭ ዜጎችና ኮንጎዎች ተሳትፈዋል ሲል የዲሞክራቲክ ሪፐብሊክ ኮንጎ ጦር ዛሬ አስታወቀ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁንና ሶስት የሐማስ ከፍተኛ አመራሮች ላይ የእስር ማዘዣ እንዲጣል የዓለም አቀፉ የወንጀል ፍርድ ቤት አይሲሲ ዋና አቃቢ ህግ ጠየቁ። የኢራኑን ባለሥልጣናት ሞት ተከትሎ ዛሬ በርካታ ሀገራት ለኢራን ሀዘናቸውን ሲገልጹ ዋሉ። ዜናው በዝርዝር ጠቅላይ ሚኒስትር አብይ አህመድ የመስኖና ቆላማ አካባቢ ሚኒስትሯ አይሻ መሐመድን የመከላከያ ሚኒስትር አድርገው ሾሙ። የመከላከያ ሚኒስትር የነበሩት አብርሃም በላይ ወደ መስኖና ቆላማ አካባቢ ሚኒስቴር ተዛውረዋል። መሐመድ እንድሪስ በሚኒስትር ዴታ ማዕረግ በዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ሹመት እንደተሰጣቸው የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ዛሬ አስታውቋል። አይሻ መሐመድ የመከላከያ ሚኒስትር ሆነው በጠቅላይ ሚኒስትር አብይ አህመድ ዘመን ሲሾሙ ይህ ሁለተኛ ጊዜያቸው ነው። በመጀመሪያ ሹመታቸው ለስድስት ወራት ያህል ብቻ በመከላከያ ሚኒስትርነት አገልግለዋል። በነ ቀሲስ በላይ መኮንን ላይ የቀረበውን ክስ ዛሬ ያስቻለው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሶስተኛ የሙስና ወንጀል ችሎት ተከሳሾች አሁንም በፖሊስ ጣቢያ እንዲቆዩ ወሰነ። በዋስትና ጥያቄና በክስ መቃወሚያ ላይ ብይን ለመስጠት ደግሞ ለዛሬ ሳምንት ሰኞ ተለዋጭ ቀጠሮ ሰጥቷል። የተከሳሾች ጠበቆች ደንበኞቻቸው የዋስትና መብታቸው ተጠብቆ ጉዳያቸውን ከውጭ እንዲከታተሉ ተከራክረው ነበረ። ከጠበቆቻቸው አንዱ አቶ ዮናታን ዘውዴ ለዶቸፈለ በሰጡት ቃለ መጠይቅ ክሱ መሰረታዊ ስህተት አለበትም ብሏል ክሱ ኮምፕሊት የሆነ ስህተት ስላለበት ተስተካክሎ እንዲቀርብና እስከዛ ድረስ ዋስትና መብት ይከበር በሚል የዋስትና ጥያቄ አቀረብን ዐቃቤ ህግ ደግሞ ወንጀሉ የተፈጸመው በኢትዮጵያ ንግድ ባንክ ላይ ስለሆነ በሙስና አዋጁ ክስ እንመሰረታለን ክሱ ላይ ስህተት አልሰራንም ብሎ መልስ ሰጠ ጠበቃ አቶ ዮናታን አክለው በሰጡት ማብራሪያም ቀሲስ በላይ የሃይማኖት ተቋም ሰራተኛ እንጂ የመንግስት ሰራተኛ ባለመሆናቸው ሊጠየቁ የሚገባው በወንጀል ህግ እንጂ በጸረ ሙስና ህግ መሆን አይገባም ነበር ብለዋል። ቀሲስ በላይ መኮንን በሚያዝያ ወር መጀመሪያ የአፍሪቃ ህብረት ቅጥር ግቢ ውስጥ ከሚገኘው የኢትዮጵያ ንግድ ባንክ ቅርንጫፍ በአካል በመቅረብና ከአፍሪቃ ህብረት ይፋዊ የክፍያ ሰነድ ጋር ተመሳስለው የተዘጋጁ የተለያዩ ሀሰተኛ የክፍያ ሰነዶችን በመጠቀም ወደ ሌላ የሂሳብ ባንክ ከስድስት ሚሊዮን ዶላር በላይ ለማዘዋወር ሲሞክሩ ተገኝተዋል በሚል በፖሊስ መያዛቸው የሚታወስ ነው። አንደኛ ተከሳሽ ቀሲስ በላይ መኮንንና ሁለተኛና ሶስተኛ ተከሳሾች በችሎቱ የተገኙ ሲሆን አራተኛና አምስተኛ ተከሳሽ እንዳልተገኙ ችሎቱን የተከታተለው ስዩም ጌቱ ከአዲስ አበባ ዘግቧል። በኪንሻሳ ትናንት በተካሄደው የመፈንቅለ መንግስት ሙከራ የውጭ ዜጎችና ኮንጎዎች ተሳትፈዋል ሲል የዲሞክራቲክ ሪፐብሊክ ኮንጎ ጦር ዛሬ አስታወቀ። የጦር ኃይሉ ቃል አቀባይ ጀኔራል ሲልቫን ኤኬንጌ ዛሬ በሀገሪቱ የቴሌቪዥን ጣቢያ ቀርበው በሰጡት መግለጫ በድርጊቱ በርካታ አሜሪካውያንና አንድ እንግሊዛዊ ተሳታፊ ነበሩ። ይሁንና በፕሬዚዳንት ፊሊክስ ቲሺ ቢሮ አቅራቢያ ትናንት ጠዋት የተደረገው የመፈንቅለ መንግስት ሙከራ በመከላከያና የጸጥታ ኃይሎች ሊከሽፍ ችሏል። ከዚህም ሌላ ሴራውን ይመሩ ነበር ያሏቸውና የአሜሪካ ዜግነት ያላቸው የኮንጎ ተወላጅ ክርስቲያን ማላንጋ በጸጥታ ኃይሎች ተገድሏል። ቃል አቀባዩ ኤኬንግ ያክለውም አርባ ገደማ ያህል ሰዎች በቁጥጥር ስር መዋላቸውን ተናግረዋል። በትናንቱ የመፈንቅለ መንግስት ሙከራ ሁለት ፖሊሶች መገደላቸውንም አዣንስ ፍራንስ ፕሬስ ዘግቧል። የአፍሪቃ ህብረት ኮሚሽን ሊቀመንበር ሙሳ ፋቂ መሐማት በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው ነገር በጣም እንዳሳሰባቸውና የተደረገውን የመፈንቅለ መንግስት ሙከራ አጥብቀው እንደሚያወግዙ ትናንት ማምሻውን የአፍሪቃ ህብረት በወጣው መግለጫ አስታውቋል። አድማጮች የምትከታተሉት ከዶቼበለ ዲ የሚተላለፈውን የዓለም ዜና ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና ሶስት የሀማስ ከፍተኛ አመራሮች ላይ የእስር ማዘዣ እንዲጣል የዓለም አቀፉ የወንጀል ፍርድ ቤት አይሲሲ ዋና አቃቢ ህግ ጠየቁ። ዋና አቃቢ ህግ ካሪም ካሃን ከፕሬዚደንት ኔታንያሁ በተጨማሪ መከላከያ ሚኒስትራቸው ዮፍ ላጋንት ላይ የእስር ማዘዣ እንዲጣል ጠይቀዋል። ይህም በጦር ወንጀልና የሐማስ ታጣቂዎች እስራኤል ላይ ጥቃት ከፈጸሙ ማግስት ማለትም እንደ ጎርጎሪስ አቆጣጠር ከጥቅምት ስምንት ቀን አንስቶ በጋዛ ሰርጥ ለተፈጸመ የሰብአዊ መብት ጥሰት ነው ተብሏል። ከቀረቡት ወንጀላዎች መካከል በሲቪሎች ላይ ረሃብን እንደ ጦር መሳሪያ በዘዴ መጠቀምና ሆን ብሎ በሲቪል ላይ የሚደረጉ ጥቃቶችን መምራት የሚሉ እንደሆነ ከአቃቢ ህጉ ቢሮ ዛሬ የወጣው መግለጫ ይጠቁማል ከዚህም በተጨማሪ የሐማስ ሶስት ከፍተኛ ባለስልጣናት ላይ የእስር ማዘዣ ተጠይቋል እነሱም በግድያ አስገድዶ መድፈር ማገት ማሰቃየትና ሌሎች የተፈጸሙ የሰብአዊ መብት ጥሰቶች ተጠያቂ ናቸው ተብሏል የዓለም አቀፉ የወንጀለኞች ፍርድ ቤት አቃቢ ሕግ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስር ማዘዣ እንዲሰጥ ያቀረቡትን ማመልከቻ እስራኤል ታሪካዊ ውርደት ስትል ነቅፈዋለች። ሐማስ በበኩሉም ውሳኔውን በማውገዝ ተጎጂዎችን ከገዳዩ ጋር እኩል ያደረገ ነው ሲል አጣጥሏል። የኢራኑን ባለስልጣናት ሞት ተከትሎ ዛሬ በርካታ ሀገራት ለኢራን ሀዘናቸውን ሲገልጹ ዋሉ። በርካታ የአረብ ሀገራት በፕሬዚደንት ኢብራሂም ራይሲ ሞት የተሰማቸውን ሐዘን በማህበራዊ መገናኛ ብዙሀንና በየግል ባወጡት መግለጫ ገልጸዋል። ከካታር፣ ግብፅ፣ ዮርዳኖስ ሶሪያና ኢራቅ በተጨማሪ በኢራን የሚደገፈው የሄዝቦላ ታጣቂ ቡድንና የየመን ሁቲ ታጣቂዎች እንዲሁም የሐማስ ቡድን ሀዘናቸውን ገልጸዋል። በሊባኖስ የሚገኘው ሄዝቦላ ቡድህ ራይሲ በተለይም በፍልስጤም ጉዳይ ትልቅ ደጋፊና የእኛ ጽኑ ጠበቃ ነበሩ ሲል፣ የሁቲ ታጣቂዎች አንድ ቃል አቀባይ ደግሞ በኤክስ ማህበራዊ ትስስር ገጻቸው የፕሬዝደንቱ ሞት ሀዘን ለኢራን ብቻ ሳይሆን ለመላው የእስልምና እምነት ተከታዮች ፍልስጤምና ጋዛ ነው ብለዋል። እንዲሁ የተለያዩ የአውሮፓ ህብረት ሀገራት ቻይናና ሩሲያ ለኢራን ሀዘናቸውን ገልጸዋል። የኢራን መንግስት የአምስት ቀናት ብሔራዊ ሀዘን ያወጀ ሲሆን በሃምሳ ቀናት ውስጥ ፕሬዝደንታዊ ምርጫ ለማካሄድም አቅዷል። የፕሬዝደንት ራይሲ የቀብር ስነ ስርዓት ነገ ማክሰኞ እንደሚፈጸም የሀገሪቱ የመንግስት መገናኛ ብዙሀን ዘግበዋል። ፕሬዚደንት ኢብራሂም ራይሲና የውጭ ጉዳይ ሁሴን አሚራ ቢዶላሂንን ጨምሮ ትናንት የተከሰከሰችው ሄሊኮፕተር ውስጥ ከነበሩት ዘጠኝ ሰዎች መካከል አንዳቸውን በሕይወት እንዳልተረፉ የሀገሪቱ የመንግስት የዜና ወኪል ኢርና ዘግቧል። አንድ የመንግስት ባለስልጣን እንደተናገሩት የተቀጣጠለችው ሄሊኮፕተር ፍርስራሽ የተገኘው ከሰዓታት በኋላ አዘባጃን ድንበር አካባቢ የሚገኝ ተራራማ አካባቢ ነው። በከባድ ጭጋግ ውስጥ ስትበር የነበረችው ሄሊኮፕተር ውስጥ ፕሬዚደንት ራይሲ ከውጭ ጉዳይ ሚኒስትሩ ጋር ከጎረቤት አዘባጃን ግድብ አስመርቀው በመመለስ ላይ ነበሩ። የሩሲያ ጦር ኃይሎች በምስራቃዊ ዩክሬን በሉዋንስክ ግዛት በዩክሬን ቁጥጥር ስር ካሉት የመጨረሻዎቹ መንደሮች አንዱን መንደር በቁጥጥር ስር መዋላቸውን የሀገሪቱ የመከላከያ ሚኒስቴር ዛሬ አስታወቀ። እንደ ሚኒስቴሩ ገለጻ ወታደሮቿ የቢሎጎሮ ኩፋ ከተማን ሙሉ በሙሉ ነጻ አውጥተዋል፣ የበለጠ ምቹ ቦታዎችንም ይዘዋል ብለዋል። ዩክሬን በበኩሏ ባወጣችው መግለጫ ምንም እንኳን ከፍተኛ የሩሲያ ጥቃቶች ቢኖሩም በሰሜን ምስራቅ ክልል የድንበር ከተማ ካርካይቭ ስልሳ በመቶ ቦታ አሁንም በዩክሬን እጅ ስር ይገኛል። ከዚህም ሌላ ሌሊቱን ሩሲያ የተጠቀመቻቸውን የጦር ሰው አልባ አይሮፕላኖች ማውደም መቻሏን የዩክሬን አየር ኃይል አስታውቋል። ከነዚህም 16ቱ ድሮኖች ወይም ሰው አልባ አይሮፕላኖች ከተመቱበት ደቡባዊ የማይኮላፍ ክልል ፍርስራሹ የአንድ ሰው ቤት ላይ ወድቁ ቀጠሎ ማስነሳቱን የክልሉ ባለስልጣናት በቴሌግራም ባወጡት አጭር መልእክት አስታውቋል። ይህ ዶች ቨለ ዲ ደብልዩ ነው። አድማጮች አርስተ ዜናው በድጋሚ እነሆ። ጠቅላይ ሚኒስትር አብይ አህመድ የመስኖና ቆላማ አካባቢ ሚኒስትሯ አይሻ መሐመድን የመከላከያ ሚኒስትር አድርገው ሾሙ። በእነ ቀሲስ በላይ መኮንን ላይ የቀረበውን ክስ ዛሬ ያስቻለው ችሎት ተከሳሾች አሁንም በፖሊስ ጣቢያ እንዲቆዩ ወሰነ። በኪንሻሳ ትናንት በተካሄደው የመፈንቅለ መንግስት ሙከራ የውጭ ዜጎችና ኮንጎዎች ተሳትፈዋል ሲል የዲሞክራቲክ ሪፐብሊክ ኮንጎ ጦር ዛሬ አስታወቀ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ሶስት የሐማስ ከፍተኛ አመራሮች ላይ የእስር ማዘዣ እንዲጣል የዓለም አቀፉ የወንጀል ፍርድ ቤት አይሲሲ ዋና አቃቢ ሕግ ጠየቁ። የኢራኑን ባለስልጣናት ሞት ተከትሎ ዛሬ በርካታ ሀገራት ለኢራን ሀዘናቸውን ሲገልጹ ዋሉ። ዜናው በዚሁ አበቃ። ጤና ይስጥልኝ።